Okay. بس راديو በየዓመቱ ጃንዋሪ 26 የሚከበረው የአውስትራሊያ ቀን ክብረ በዓል አውስትራሊያውያን በአንድነት ስሜት አያከብሩትም። ቀኑ የአውስትራሊያ ነባር ሕዝቦች ነፃነትን የቀማ ወረራ የፈጸመ የደረሰባቸውን ጉዳት የሚያስታውስ አንድ ከማድረግ ይልቅ ልዩነትን የሚያሰፋ ቀን በመሆኑ ክብረ በዓሉ ወደ ሌላ ቀን ሊቀየር ይገባል በማለት በሰላማዊ ሰልፍና በተለያዩ ተቃውሞ ውስጥ ሆነው ቀኑን የሚያከብሩ እንዳሉ ሁሉ የዛሬዋን የተባበረች ጠንካራ ታላቋን አውስትራሊያ የፈጠረ የነፃነት ቀን ነው በሚል የሚያከብሩትም አሉ። ከዚህ ወር ጀምሮ ስራ ላይ ዋለው አዲሱ የአውስትራሊያ ብሔራዊ መዝሙር ላይ የቃላት ለውጥ የተደረገው የአውስትራሊያ ቀደምት ህዝቦችን ታሪካቸውን ለማካተት፣ የአንድነት መንፈስን ለማጠናከር፣ ልዩነትን ለማጥበብ እንደተደረገ ይገለጻል። አዲስቷ ነጻ ሀገር በሚለው ስንኝ ምትክ አንድና ነጻ ህዝቦችንን በሚል መተካቱ አውስትራሊያ የነባር ህዝቦችን ታሪክ፣ ባህልና የፖለቲካ ተስፋትፎ እውቅና ለመስጠት ፈቃደኝነት መኖሩን ያሳያል የሚሉ አሉ። የምዕራብ አውስትራሊያው ፐርዝ ነዋሪ ዶክተር ግርማ ሞላ ቀኑ ለእኔ ትርጉም የለውም። አውስትራሊያ ከተለያዩ ክፍለ ዓለማት የተሰባሰቡ ህዝቦች በአንድነት የሚኖሩባት ሀገር ነች። የሁሉንም አውስትራሊያውያን የሚያስተባብር አንድ ቀን ተፈጥሮ ግን ቢከበር ጥሩ ነው ብዬ አምናለሁ፣ ይላሉ። ኦስትሬሊያ የብዙ ብሔር ብሔረሰቦች መኖሪያ ናት እና ከብዙ ክፍለ ዓለም ተሰባስበው የመጡ ሰዎች አንድ ላይ በትብብርና በሰላም የሚኖርባት ሀገር ናት። ይሄንን ቀን መከበሩ ጥሩ ነው። አንድ ጥሩ ቀን ተፈጥሮ ሁሉንም ኦስትራሊያኖች የሚያስተባብርና የሚያስተቃቅፍ ነገር ሆኖ ቢከበር በጣም በጣም ጥሩ ነው። ግን እንደምንሰማው ግን ቀደም ብሎ የመጡትን ሀገር ውስጥ የነበሩትን የማህበረሰብ ክፍሎች የማያካትትና እነሱ የማያምኑበት በዓል ስለሆነ ህዝቡን ለሁለት የሚከፍል አይነት አባባል ስለሆነ በዛም ምክንያት ምናልባት ለእኔ ለኔት ለምን እንደሚከበር ግራ ይገባኛል። ምናልባት የተሻለ ቀን ቢፈጠርና ሁሉንም የሚያዛመድ ሁሉንም የሚፋቃቀር ሁሉንም የሚያቀራርብ በዓል ቢፈጠር እና የአውስትራሊያ ቀን ወይንም ሌላ ስም ተሰጥቶት የሚከበር ቢሆን በጣም ግሩም ነው። ግን አሁን ባለበት ሁኔታ ሁለት ክፍል ሕዝብ አንዱ የማይወደው አንዱ የሚወደው ከሆነ ጥሩ የሚሆን አይመስለኝም። የእኔ ስሜት ግን በዓሉ እንደ ትውልደ ኢትዮጵያዊ ለእኔ ለኔ ምንም ስሜት አይሰጠኝም። በእርግጥ ትሉ ወደ ኢትዮጵያ ቢሆን ሀገሪቷ ተቀብላ አውስትራሊያ ያደረጋኛለች እና የሚገባውን ነገር ሁሉ ተደርጎልኛል፣ በዛም አመሰግናለሁ። ግን ይሄ በዓል ይሄ አውስትራሊያ ዴ የሚባለው ቀን ለእኔ ምንም አይነት ትርጉም የለውም። እንደዚህ ነው ይሄ የምመለከተው። በሙያዋ ነርስ የሆነችው የአድላይዷ ነዋሪ ሀሊማ ያሲን የአውስትራሊያ ቀንን የባህር ዳርቻዎች ከዚህ በፊት በመሄድ እንደምታገብር ትገልጻለች። ቀኑን ሳስብ በሁለት ስሜት ውስጥ ሆኜ ነው። በነባር ሕዝቦች ላይ ደረሰው ነገር ያሳዝነኛል። ለቀኑ ለተከፈለውም ዋጋ እየታወሰ ሊኖር ይገባል ብዬም አምናለው የምትለው ሀሊማ የዚህን ዓመት የአውስትራሊያ ቀንን ሀገራችንን በማሰብ ሰብሰብ ብለን ከኢትዮጵያ ኮሚኒቲ አባላት ጋር ለማክበር መዘጋጀታቸውን ትገልጻለች። ኢትዮጵያዊ አውስትራሊያዊ ነኝ በዜግነት እና ይህንን ቀን የማየው ከዚህ በፊት እንደመጣሁ አካባቢ የማየው ጀስ ተገናኝቶ እረፍት ቀን ስለሆነ ቢች ዳር ሄደን ከጓደኞቻችን ጋር ጀስት አሳልፈን መመለስ ነበረ። ያው እየኖርክበት ስትሄድ ደግሞ ያው እያወቅከው ታሪኩን በሄድክ ቁጥር ለእኔ በሁለት ስሜት ውስጥ ነው ያለሁት። አንደኛ ኢንዲጂኒስ ፒፕል እና ቦሪጅኖችን የደረሰባቸውን ነገሮች ስናይበት ሰውነት ያው ወንድሞቻችን ናቸው፣ ውስጥ የሚሰማ ትልቅ ሀዘን አለ። በሁለተኛ ደግሞ በኩል ስታየው ስንት ሰዎች ህይወታቸውም ለዚህ ቀን አጥፍተው እንደዚሁ መታለፍ አለበት ብዬ አልልም፣ እና እየታወሱ መኖር አለባቸው ብዬ አምናለሁ። እና በሁለት ስሜት ውስጥ ነው ያለሁት እኔ። እንደዛ ነው የሚሰማኝ። እና መከበር አለበት ብዬ ነው ለእኔ የሚሰማኝ። የዚህን ዓመት ትንሽ ለየት የሚያደርገው ብዙ ጊዜ የኢትዮጵያን ኮሚኒቲ የራሳችን የሆነ ቀኖችን መርጠን ብዙ ሰዎች ያሉበትን ቀን መርጠን አብረን ለመሰባሰብ የምናሳልፍበት ቀን ነበር። ነገር ግን በኮቪድ ናይንቲን ምክንያት እንደምታውቀው ሁለት ሺህ ሀያ በፈረንጆች በጣም የምለው ሁላችንንም የሰበሰበንና የማንገናኝበት ጊዜ ነበር። በጣም አሳዛኝ ጊዜ ነበር። አሁንም እንደው ክትባቶችን እያገኘን እንሻአላ በሰውም ጥንቃቄ ትንሽ ኮንትሮል ዶ ነው። በተለይ እድለኞች ነን አውስትራሊያ ውስጥ መሆናችን እና እንደዚህ አይነት ነገር ሆኖ አሁን እድሉን ትንሽ ስላገኘን ጥንቃቄዎችን በማድረግ ሶሻል ዲስታንሲንግ እና ይሄ አንቲሴፕቲክ በመጠቀም ምናምን እንደዚህ ነገሮችን በመጠቀም እድል አግኝተን አሁን ሰዎች አብረን ተሰባስበን ማሳለፍ ስለምንችል ይሄንን ነገር አስበን እስኪ አብረን በዚህ ቀን ብናሳልፈው ብለን ብዙ ሰዎች የሚገኙበትን በኮሚኒቲ ውስጥም ያለነው የተወሰነ አባላቶች እንደገና ኮሚኒቲ ውስጥም የሌሉ ጥሪ አድርገን ሁሉንም ሰው በተመለከተ ጥሪ አድርገን አብረን ሆነን ስሜታችንን ልክ አሁን የአውስትራሊያን ፊሊንግ እንዳለኝ ሁሉ የኢትዮጵያን ስሜት ይመጣብሃል። ነው ማሰርዋት ብንኖር ሁሉ ጊዜ እቺ የሀገር ስሜትም ፍቅራችን አለች እና አብረን ተሰባስበን ስለ ሀገራችንም የአውስትራሊያም ትንሽ ተመሳሰለብኝ እና ሀዘን የሚሰማን ነገር አለ ውስጣችን። ምክንያቱም ወንድሞቻችን የሚገደሉት በዘር ተኮል ሆኖ መተከል አካባቢን ስናስብ ቅሬታ አይሰማናል? ወንዚ አዘርታይ ደግሞ የተገኘውም ድል ደግሞ ስናየው በኢትዮጵያ ውስጥ ስንት መከላከያዎች ህይወታቸውን ለእኛ ብለው ያጠፉት በደረሰው ሁኔታም ነገሮች ስናይ እንደገና የትግራይን ወንድሞቻችንና ድርጅቱን እኩል ባለማየት አብረን ተገናኝተን ስሜታችንን የምናወጥ የምንነጋገርበት ልጆቻችን የሚባርቁበት እኛም የምንተዋወቅበት ቀን ሆኖ የምናሳልፍበት ቀን ይሆናል። ሁን ስሜቴ ሁለቱም ውስጥ ገባ። የአውስትራሊያውም የኢትዮጵያውም ተመሳሰለብኝ። ለእኔ እንደዚያ አይነት ስሜት ውስጥ ነው ያለሁት። የብሪዝበን ኗ ነዋሪ ሰናይት መብርሃቱ ለቀኑ ብዙም ከዚህ በፊት ትኩረት አላደርግም ነበር፣ እንደ ረፍት ቀን ከጓደኞቼ ጋር ሰብሰብ በማለት እናሳልፋለን። ስለ ቀኑ ይበልጥ ትኩረት የሰጠሁት ጓደኛዬ ለቀኑ ያላትን ሀዘን ስመለከትበት ነው ስትል ትናገራለች። ብዙ ትኩረት እንትን አላደርግም ነበር ኦፍ ጓደኞቼ ጋር ተሰባስበን ያው እረፍት ቀን ነው ብለን ነበር እንትን የምንለው። ግን ጓደኛ አብሮ አደጌ ጓደኛ ያለች ሺዝ ኢንዲጅነስ እዚያ ብሪስበን አብራኝ ትምህርት ቤት የተማረች እና ለእሷ ይህን ቀን ኢንቬዥን ደይ ነው የምትለው ስለዚህ እሷ አትደሰትም ማለት። በዛን ጊዜ ለብዙ ፈርስት ኔሽንስ ነው ትራዲሽናል ኦነርስ ኦፍ ዚስ ላንድ ለእነሱ የሀዘናቸው ቀን ነው ለእኛ ግን ፎር ኤቨሪዋን ኤልስ እንዳልኩ ቅድም just another day, another celebration of Australia. So let's see. Uh, I think personally, I want to you celebrate the other Christmas at home. And no, and not so just that no, let us celebrate Saturday on the same day. Finish the Kabdal. And I think and a big year. No, no, no. ለነሱ ያ ያ በ26ኛ አስቻለ ላይ ምንለው ነሱ ኢንቬጅ ላይ ሚሉት ለእነሱ ለነሱ ሞርን የሚያደርጉበት ወይም ለኢንዲጂነስ ፒፕ ማስታወሻ መታሰቢያ ቀን ይሆንና ሌላ ጊዜ ደግሞ ሌላ ቀን እንትን ለአውስትራሊያ ዴይ ቢደረግ መልካም ይመስለኛል። ቀኑን እንደ አብዛኛው ሰው በሁለት ስሜት ውስጥ ሆኜ አከብረዋለሁ የሚለው የሜልበርኑ ነዋሪ ዶክተር ሰለሞን ሲሆን እንደ ሀገር ማህበረሰቡ አውስትራሊያዊነቱን እንዲያስብ አንድ ቀን ተሰጥቶት መከበሩ ይህ ሀገር እንደ ሀገር እንዲቆይ መስዋዕት የከፈሉ ሰዎችን ለማስታወስ እንዲሁም በዓመት ውስጥ ጥሩ ለሰሩ ዜጎች የእውቅናና የምስጋና ቀን መሆኑ ቀጣዩ ትውልድ ለሀገሩ ያለውን ፍቅር የሚያስተምር ቀን መሆኑ ደስ የሚል ቢሆንም ነባር ሕዝቦች ላይ የደረሰው ነገር ሌላ ስሜትን ይፈጥራል፣ ይላል። በዓሉን በሁለት ስሜት ሆኜ ነው የማከብረው። አንደኛው የአውስትራሊያ ቀን የሚለው በራሱ እንደ ሀገር ያለውን ማንኛውንም ማህበረሰብ አውስትራሊያዊነቱን እንዲያስብና ለዛም ደግሞ አንድ ቀን ተሰጡት መከበሩ በጣም ደስ የሚለኝ ስሜት ነው። ቀኑንም ሲያከብሩት አንደኛ ይሄ ሀገር እንደ ሀገር እንዲቆይ መስዋዕት የከፈሉ ሰዎች አሉ እነዛን ሰዎች በማስታወስ ነው። ሁለተኛው ሁለተኛውና ትልቁ ነገር ደግሞ በዓመቱ ውስጥ በአውስትራሊያ ውስጥ መልካም ስራን የሰሩ ሰዎች በተለያዩ የሙያ ዘርፎች ተመርጠው ለዚያ መልካም ስራቸው ደግሞ ሀገሪቱ ጠቅላይ ሚኒስትር ወይም ደግሞ አስተዳደር እውቅና የሚሰጣቸው ለዚያ ለሰሩት በጎ አድራጎት የተለየ ሽልማት ተሰጧቸው። ለዛ መልካም ስራቸው ምስጋና እና እውቅና የሚቀርብበት ቀን በመሆኑ የሚመጣው ወይም ቀጣዩ ትውልድ ሀገሩን እንዴት አይነት መውደድ እንዲኖረው እና ምን አይነት ተግባርም ሊሰራ እንደሚችል የሚያስቀምጥ ምሳሌያዊ የሆነ እይታ ያለው ደስ የሚል ስሜት አለው እና በዚህ በኩል በጣም የምደግፈው ቀን ነው። በተቃራኒው ደግሞ የአውስትራሊያ ቀን ሲታሰብ አውስትራሊያን መጀመሪያ ይኖሩባት የነበሩ የመጀመሪያ ትውልዶች ወይም ደግሞ ኢንዲጂነስ ፒፕል የሚባሉት ወረራ የተካሄደብን ቀን እና በቅኝ ግዛት የተያያዝንበት ብለው የሚቃወሙት ቀን ነው። ይሄም ደግሞ ራሱን የቻለ እውነትነት ያለው ጥያቄ ነው። ያልተመለሰላቸው ጥያቄ አለ ያንን ጥያቄ እስከሚመለስላቸው ድረስ ደግሞ ይሄንንም ጥያቄያቸውን ማቅረብ አለባቸው ዬ አምናለሁኝ። የተሰራባቸውንም ነገር በማስታወስ የሚያሳዝን ነገር እንዳለው ወይም ደግሞ የሀዘን ስሜት ኖሮኝም የማከብረው ቀን ነው። ይሄ ነገር ሰዎቹ ማንኛውም አውስትራሊያዊ አንድ ላይ ሲኖር የቀለም ቆዳው ቀለም ልዩነት ሳይኖር ማንኛውም አውስትራሊያዊ በኩልነት የሚታይበትን መንገድ እስኪያሰፍኑ ድረስ መታገልም መጠየቅም አለባቸው እያምናለሁ ያንንም ጥያቄ እደግፋለሁ። እና በአጠቃላይ የአውስትራሊያን ቀን የማከብረው በሁለቱም። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።